በመገባደድ ላይ የሚገኘው የአውሮፓውያን ዓመት 2016 ዓ.ም ለኢትዮጵያ ምጣኔ ሀብት ከባድ ፈተናዎች ደቅኖ ያለፈ ሆኗል። የኢትዮጵያ መንግስትና የዓለም አቀፍ ድርጅቶችም እንዳስታወቁት ከ1977ቱ የከፋ ከ10 ሚሊዮን በላይ ዜጎችን ለተረጅነት ያጋለጠ ድርቅ ተከስቷል። በተጨማሪም ባለፈው አንድ ዓመት ውስጥ ሀገሪቱ በከባድ ህዝባዊ ተቃውሞዎች ስትታመስ ቆይታለች። በአሁኑ ወቅት በአስቸኳይ ጊዜ አዋጅ በመተዳደር ላይ ትገኛለች። በዛሬው የንግድና ምጣኔ ሀብት ዝግጅት የአመቱን የምጣኔ ሀብት እንቅስቃሴዎችና ተጽዕኖዎችን እንገመግማለን። ቀዳሚው ከአዲስ አበባ ዶክተር ደመስጫን ያለው ናቸው። በኢትዮጵያ የምጣኔ ሀብት ፖሊሲዎች በተለይ በግብርናና አርብቶ አደር ምጣኔ ዙሪያ መጽሐፍ ያሳተሙ ባለሙያ ናቸው። የኢትዮጵያ ምጣኔ ሀብት ተጽዕኖዎቹን ተቋቁሞ ለማደግ ችሏል ይላሉ። በዚህ አመት ያው ምናልባት በቅርቡ የዓለም ባንክ በኢትዮጵያ ያወጣውን አኑዋል ሪፖርት አቅርቦ ነበር። ኦቨር ኦል እንደሚያሳየው አጠቃላይ ምጣኔ ሀብት ውድገት ስምንት በመቶ እንደሆነ ነው። እንግዲህ ያለፈው አመት የታየ ቀደም ብሎ አይኤምኤፍ ፎርካስት አድርጎት ከነበረው አራት ነጥብ አምስት በመቶ ኦልሞስት በእጥፍ እንዳደገ ነው ማለት ነው የሚያሳየው። አይኤምኤፍም በእርግጥ በጥቅምት ወር ውስጥ አስቀድሞ አራት ነጥብ አምስት ከመቶ ያድጋል ብሎ ያስቀመጠውን ትንባያ ወደ ስድስት ነጥብ አምስት ከመቶ አሻሽሏል። ይሄም የሆነው የመጪው የምርት ወቅት ላይ የሶስት ፐርሰንት ሶስት መቶኛ እድገት እንዳለ ከኢትዮጵያ መንግስት መረጃ አገኘሁኝ በሚል ነው። አይምኤፎችንም በዚህ ዙሪያ አነጋግረናል። እነዚህ ቁጥሮች በ በሰው ህይወት ምን ለውጥ ያመጣሉ? ዶክተር ደምስ እንግዲህ በመጀመሪያ ደረጃ በተደጋጋሚ ስንናገር እነዚህ አጠቃላይ የኢኮኖሚ እድገት የሚያሳዩ ናቸው። ግን እነዚህ በሰው ህይወት ላይ ለውጥ ለማምጣት የስርጭት ጥያቄዎች አሉ። ግን እንድምታው ኦቨር ኦል ይህ አይነት የኢኮኖሚ እድገት እስካለ ድረስ በአጠቃላይ ድህነትን ለመቀነስ የተሻሻሉ ማህበራዊ አገልግሎቶችን፣ መሰረተ ልማት ስራዎችን ለመስራት ትልቅ ትልቅ አስተዋጽኦ አለው። በአጠቃላይ በመገባደድ ላይ ያለው 2016 ዓመተ ምህረት ለኢትዮጵያ ምጣኔ በጎ ነገሮችን ያመጣ ነው ወይስ አሉታዊ ነገሮች የበዙበት ነው? የእርስዎ ትንተና ምን ይመስላል? ለምን በዚህ የኢኮኖሚ እድገት በተለይ ግብርናው በኤልሚኖ ወይም በዚህ በአየር ለውጥ ምክንያት በከፍተኛ በተመታበት ወቅት አውንታዊ ሆነ ፖዘቲቭ የሆነ እድገት ግብርናው አሳይ አነት ሚልም በዚህ በአየር ንብረት ለውጡ ምክንያት ሁለተኛ ኦቨርኦል ኢኮኖሚው ስድስት ፐርሰንት እያደገ ነው ይሄ ማለት ለተከታታይ አመታት የተዘረጉት ፖሊሲዎችና ስትራቴጂዎች እንዲት ለውጥ ያመጡልናል ብዙም ባይሆን በኢኮኖሚ መዋቅራዊ ሽግግር እየተደረገ ናል እንግዲህ ሌላኛው የኢትዮጵያ ምጣኔ ባለፉት አስር አመታት የውጭ ባለሀብቶች ኢንቨስት እንዲያደርጉ በሩን የከፈተ እድሉን ደግሞ የሰጠና ተጠቃሚ የሆነ ምጣኔ ሀብት ለመገንባት ጥረት ሲደረግ ቆይቷል። የሀገር ውስጥ ባለሀብቶችንም እንደዚሁ። ከዚሁ ጋር ግን ተያይዘው በዚህ በ2016 ዓ ም የተቃውሞ ሰልፎች በተለያዩ የሀገሪቱ አካባቢዎች የተስፋፉበትና ሰፋፊ እርሻዎች የተቃጠሉበት ሁኔታም ተከስቷል። ይሄ በአጠቃላይ ምጣኔው ላይ ምን አይነት ጫና ሊያሳድር ይችላል? በኢትዮጵያ ውስጥ አንድ በመቶ እንኳን አይሆንም ከአስር ሄክታር እና አስር ሄክታር በላይ እርሻ ያላቸው ግለሰቦች ወይም ተቋማት አንድ በመቶ ማለት ስለዚህ የእኛ ግብርና በአብዛኛው በአነስተኛ ገበሬዎች የማምረት ትን ላይ የተመሰረተ ስለዚህ አሁን የምናወራ አሁን ያልከኝ ይኸው ምትር የምስተፈጠረ የምንልበት አንድ በመቶ በማይሞላው ኮንትሪቢሽን ባለው ነው እንግዲህ ይሄን ስል ግን አሁን ወደ መጨረሻ ላይ አነሳኸውን የተደረጉት እንቅስቃሴዎች ጉዳት የላቸውም ማለት አይደለም። ምክንያቱም ኢኮኖሚ እኛ የምንፈልገው ከዚህ ከአነስተኛ ወደ መካከለኛ፣ ከመካከለኛ ወደ ሰፋፊ እርሻዎች እንዲገባ በዚህ ውስጥ የሀገር ውስጥም ከአነስተኛ ገበሬዎች ጀምረው እያደጉ የሚመጡ የውጭ ኢንቨስተሮችም እንዲመጡ እንፈልጋለን። እንድምታው ቀጥሎ ቢሆን ኖሮ የውጭ ኢንቨስተሮችንን ስንት ተለፍቶ ስንት ተደርጎ የመጡትን ሊያሸሽ ይችል ይሆናል። በአጠቃላይ ግን እንዳልኩ ስቲል ስትራክቸራሊ የእኛ ግብርና አሁን እንደዚህ ጎልቶ በሚወራላቸው ስላልቅ እርሻዎች ምን ይመራ ዶክተር ጀምስጫን ያለውን አመሰግናለሁ። የዓለም የገንዘብ ድርጅት አይምኤፍ የኢትዮጵያ ስራ መሪ ሁሊዮ ስኮላኖ በኢትዮጵያ እድገት ዙሪያ አስተያየት እንድሰጡን ጠይቀናል። Since then, there has been a release of statistics during the summer regarding the crops. በሰኔ ወር ባወጣነው ትንበያ ምጣኔው በአራት ነጥብ አምስት ከመቶ እንደሚያድግ ገልጸን ነበር። ከዛ በኋላ ግን በክረምቱ መገባደጃ የእህል ምርትን በተመለከተ አዲስ አሐዝ አግኝተናል። እንደሚታወቀው የሰብል ምርቱ በድርቁ ክፉኛ ተጎድቶ ነበር። በዚህ የተነሳ የሰብል ምርት እንደሚቀንስም ገምተን ነበር። ሆኖም በነሐሴ ወር በማዕከላዊ ስታቲስቲክስ ባለሥልጣን ይፋ የሆነው የግብርና ምርት አሃዝ ምርቱ በአጠቃላይ በሶስት ከመቶ መጨመሩን አስታውቋል። ይሄ መረጃ ለአመቱ ማለትም ለ2015 16 በጀት ዓመት ከነበረን 4.5 ከመቶ የእድገት ትንበያ ወደ 6.5 ከመቶ ከፍ እንዲል አድርገናል። ለያዝነው የበጀት ዓመት ያለን ትንበያ ደግሞ ምጣኔው በሰባት ነጥብ አምስት ከመቶ እንደሚያድግ ነው የዓለም የገንዘብ ድርጅት አይኤምኤፍ የኢትዮጵያ ሥራ መሪ ሁሊዮ ስኮላኖ የሰጡት ቃለመጠይቅ ነው። አሁን ወደ ስቱዲዮ እንግዳችን እንለፍ። ዶክተር አክሎግ ቢራራ ከ30 ዓመታት በላይ በዓለም ባንክና በሌሎች የምጣኔ ድርጅቶች የሰሩ የልማት ምጣኔ ባለሙያ ናቸው። ዶክተር አክሎግ እንግዲህ የኢትዮጵያን ምጣኔ በዚህ በመገባደድ ላይ ባለ በ2016 ዓ ም ፈተናዎችና የተፈጠሩ እድሎች እንዴት ይገመግማሉ? ቅድም ዶክተር ደምስ ሲናገሩ ያልገባይ ነገር ምንድ ነው፣ ባለፈው ዓመት በጣም ከፍተኛ ድርቅ ስላለ ወደ አስራ ስምንት ሚሊዮን የሚሆኑ ወገኖቻችን በረሀብ ይሰቃያሉ የሚል ነበረ እና የአሁኑ ምርት አደገ ቢባልም እንዴት አድርጎ ያንን ክፍተት ሊያሟላ እንደቻለ እና እድገቱ እመርታዊ እንደሆነ ሊገባኝ አልቻለም። አንደኛ ኢትዮጵያ በተከታታይ እድገቱ ሪሊ እምብዛም አብዛኛውን ህዝብ ተጠቃሚ መሆኑን አያሳይም የሚለው ነው። የሂውማን ዴቨሎፕመንት ኢንዴክስ የሰብአዊ መብት እድገት የሚለው ኢትዮጵያ አሁንም ከመቶ ሰማኒያ ስምንት አገሮች መቶ ሰባ አራተኛ ናት ይላል። እና ይሄ ብቻ አይደለም። በመሬት ላይ የሚታየው ሁኔታ ምንድን ነው የሚለውን ይጠይቅና ሀያ ስምንት ሚሊዮን የሚሆኑ ኢትዮጵያውያን ፍጹም በሆነ በድህነት ይኖራሉ ይላል። አርባ በመቶ የሚሆኑ ከአምስት ዓመት እድሜ በታች ያሉ ህጻናት ምግብ ስለማያገኙ እድገታቸው ተጎድቷል ይላል። አንደኛ የግል ክፍሉ ኢትዮጵያ ውስጥ ታፍኗል። የግሉ ክፍሉ ካላደገ በምንም አይነት መሰረታዊ የሆነ ለውጥ ለመካሄድ አይችልም የሚል ነው ዘገባ ያለው። ሁለተኛ ያቀረበው ምንድን ነው? የሰብአዊ መብቶች በሚታፈንበት ጊዜ እድገት አይኖርም ማለት ነው። እንቅስቃሴ የኢኮኖሚ እንቅስቃሴ ሊካሄድ አይችልም ማለት ነው። በወጣቶች በኩል ያለውን ዘገባ ሲያሳይ ወጣቱ ትውልድ የሚፈልገው የስራ አይነት ሊገኝ አልተቻለም ይላል። ምርትን በሚመለከት የእርሻው ቅድም ዶክተር ደምሴ ሊናገሩበት ያልቻሉት ምንድን ነው ምርት በጣም ዝቅተኛ ነው ይላል። ዝቅተኛ የሆነበትን ምክንያት በግብዓቶች ነው ይልና፣ ምንድን ናቸው ግብዓቶች የጎደሉት የሚለውን ራሱ ይመልሰዋል። የብድር እጥረት አለ ይላል። የመስኖ እርሻ አልተስፋፋም ይላል። ቴክኖሎጂካል ኢምፑት የለም ይላል። ይሄ ግብአት የቴክኖሎጂ ኢምፑት፣ መሬት እየጠበበ በሚሄድበት ጊዜ መሬቱ መሻሻል አለበት ማለት ነው። ግብአቱ በጣም መሻሻል ይኖርበታል ማለት ነው። ዶክተር አክሎግ ጊዜያችንም እያለቀ ነው። በሰፊው የምናደርገው ይሆናል። ለዛሬ ለሰጡት ትንተና እናመሰግናለን። እኔም አመሰግናለሁ።